በቀጣዩ ዘገባ የመጽሔት ክፍለ ጊዜ ዘገባ ቡሩንዲን ይሆናል የምንመለከተው በዚያች ሀገር መዲና ባለፈው ሳምንት ማብቂያ ላይ ታጣቂዎች በሶስት ወታደራዊ ሰፈሮች ላይ ባደረሱት ጥቃት ቢያንስ 87 ሰዎች ተገድለዋል። ባለፈው ግንቦት ወር መፈንቅለ መንግሥት ከተሞከረበት ጊዜ አንስቶ የተፈጸመው ከሁሉም የከፋ ጥቃት መሆኑ ነ የተገለጸው። በክልላዊ ሸምጋይነት በሀገሪቱ ንግግር እንዲደረግ ጥሪ እየቀረበ ነው። የአሜሪካ ድምጽ ራዲዮ ዘጋቢ ሞሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ አዳነች ፍሳሐይ ታቀርባለች። ውጊያው የተጀመረው ባለፈው አርብ ሲሆን በአሁኑ ወቅት በመዲናይቱ የተወሰነ መረጋጋት እየታየ ነው። የሀገሪቱ የጸጥታ ኃይሎች በሦስት ወታደራዊ ሰፈሮች ላይ የተፈጸሙትን ጥቃቶች ተዋግተዋል። እስካሁን ባለው ጊዜ አጥቂዎቹ ማንነት አልታወቀም። የአይን ምስክሮች እንደሚሉት የጸጥታ ኃይሎች ባለፈው አርብና ቅዳሜ ተቃዋሚዎች በሚኖርባቸው ሰፈሮች ያሉትን ወጣቶች አፈሱ። አንድ ስሙ እንዲጠቀስ ያልፈለገ የአይን ምስክር በተለይም ኒያካ ቢጋ በተባለው ሰፈሩ ከቤት እቤት እየተዘዋወሩ አሰሳ ሲያካሄዱ የነበሩት ፖሊሶች እንደሆኑ ገልጿል። ወጣቶቹን እያፈሱ ካሰሩ በኋላ አንዳንድ መንግስት የሚቃወሙትን ገድሏል ይላል ማኙ። የፖሊስ ጽህፈት ቤት ግን አስተባብሏል። ብሩንዲ ውስጥ እንዲህ አይነቱ ቀውስ ባለፈው ሚያዝያ ወር የተነሳው የሀገሪቱ ፕሬዚደንት ፔየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን ለመቆየት እንደሚወዳደሩ ባስታወቁበት ወቅት ነው። የእሳቸው ለሶስተኛ ጊዜ በስልጣን መቀጠል የሀገሪቱን ህገ መንግስት ይጻረራል፣ የቡሩንዲ የእርስ በርስ ጦርነት እንዲያበቃ ያደረገው የአሮሻ ስምምነትንም ይጥሳል ይላሉ ተቃዋሚዎች። እንኩሪንዚዛ ባለፈው ሐምሌ ወር በተካሄደው ፕሬዝዳንታዊ ምርጫ አሸንፈው በፕሬዝዳንትነት ቀጥለዋል። ከቅርብ ሳምንታት ወዲህ ታዲያ በፕሬዝደንቱ ላይ ያለው ተቃውሞ ተባብሶ ከሞላ ጎደል በየቀኑ በፖሊሶችና በታጣቂዎች መካከል ግጭቶች ይካሄዳሉ። በፀጥታ ጥናት ተቋም ስለ ግጭት ማስወገድና ስለ አደጋ ትንተና ጥናት የሚያደርጉት ዮላንዳ ቦኮ ከቅርብ ጊዜያት ወዲህ በቡሩንዲ ያለው ሁኔታ እንደሚያሳስብ ገልጸዋል። መጀመሪያ ላይ ሰላማዊ ተቃውሞ ያካሄዱ ከነበሩ ሰዎች አንዳንዶቹ ቡሩንዲ ውስጥ በፖለቲካው ዘዴ ሀቀኛ ለውጥ ለማምጣት አይቻልም የሚል ድምዳሜ ላይ ደርሰዋል። ይህም ሁኔታዎች እየተለወጡ መሆናቸውን ያሳያል። ሆኖም በሰላማዊ መንገድ ተቃውሞ ማሰማት የሚፈልጉትም ብዙ መሆናቸው ግልጽ እንዲሆን ያስፈልጋል። እስካሁን ባለው ጊዜ ዓለም አቀፍ የሽምግልና ጥረቶችም ሆኑ በሀገር ውስጥ የሚደረጉ የፖለቲካ ውይይቶች ብዙም ሲንቀሳቀሱ አልታዩም።